እንደምናመሻችሁ። በቅድሚያ አርዕስተ ዜናውን ንሆ የደቡብ ሱዳን አማጽያን መሪ ሪክ ማቸር የሀገሪቱ ፕሬዚዳንት ሳልቫኪር በስልጣን ላይ እስከ ቆዩ ድረስ የእርስ በእርስ ጦርነቱ ይቀጥላል ሲሉ ዛሬ ገለጹ። በቡሩንዲ ምክር ቤታዊ ምርጫ ከተካሄደ ከአንድ ሳምንት በኋላ የምርጫ ኮሚቴው ውጤቱን ይፋ አደረገ። በዚህም መሰረት ፕሬዚዳንት ፔሪ ንኩሩንዚዛ የሚመሩት ገዢ ፓርቲ 77 ከመቶ አቅመጫ በማግኘት አሸናፊ ሆኗል። ሰሜን አፍሪቃዊቱ ሀገር አልጄሪያ ውስጥ አረብና በርበር ጎሳ ታጣቂዎች መካከል በተነሳ ግጭት ቢያንስ 18 ሰዎች በጥይት ሲገደሉ ቢያንስ 7 ደግሞ ክፉኛ ቆስለዋል። በዕዳ የተዘፈቀችው ግሪክ አዲስና ለሶስት ዓመት የሚዘልቅ ብድር ከዩሮ ሸርፍ ተጠቃሚ ቡድን አባላት ዛሬ ጠየቀች። ዜናው በዝርዝር የደቡብ ሱዳን አማጽያን መሪ ሪክ ማቸር የሀገሪቱ ፕሬዚዳንት ሳልቫኪር በስልጣን ላይ እስከቆዩ ድረስ የእርስ በርስ ጦርነቱ ይቀጥላል ሲሉ ዛሬ ገለጹ። ማቸር ሳልቫኪርን ሰላም የሚሹ አይደሉም ብለዋቸዋል። ከዚህ በፊት የ18 ወሩን ጦርነት ለማብቃት ከመንግስት ጋር የተፈራረሙትም የተኩስ አቁም ስምምነት ከንቱ ነበር ሲሉ ማቸር ለፈረንሳይ ዜና ምንጭ ጋዜጠኞች ገልጸዋል። የአማጽያኑ መሪና የቀድሞ ምክትል ፕሬዚደንት ማቸር ከዚህም ሌላ የደቡብ ሱዳን ህዝብ ወደ ጦርነት ተመልሶ እንዳይገባ ሳልቫ ኪር ዛሬ የሆኑ ስልጣን እንዲለቁ እንጠይቃለን ብለዋል። ኪር ስልጣኑን የማያስረክቡ ከሆነ ግን ህብረተሰቡ ሊነሳና ስልጣናቸውን ሊገለብጥ መብቱ መሆኑን ተናግሯል። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የአፍሪቃ የህዝብ ግንኙነት ባለሙያ ካሪን ዴግሩል እንደሚሉት የሁለቱ ባለስልጣናት አለመግባባት በሚሊዮን የሚቆጠሩ ደቡብ ሱዳናውያንን ለስደት ዳርጓል። በደቡብ ሱዳን ከሁለት ሚሊዮን ሁለት መቶ ሀያ አምስት ሺህ በላይ ሰዎች በማያባራ ግጭት ከመኖሪያ ቀያቸው ተፈናቅለው የነጻነት በዓሏን ለማክበር ተዘጋጅታለች። ሰባት መቶ ሰላሳ ሺህ ሰዎች አገራቸውን ጥለው ተሰደዋል። ብዙዎቹ የደቡብ ሱዳን አጎራባች ወደ ሆኑት ኢትዮጵያ፣ ኬንያ፣ ዩጋንዳ የተሰደዱ ናቸው። አንድ ነጥብ አምስት ሚሊዮን ዜጎች ደግሞ በዚያው በአገራቸው ከመኖሪያ ቀያቸው ተፈል ተፈናቅለው በደቡብ ሱዳን የድንበር አካባቢዎች ይገኛሉ። ከ18 ወራት በላይ ጦርነት ውስጥ የምትገኘው ወጣት አፍሪቃዊት ሀገር ደቡብ ሱዳን ከሱዳን የተገነጠለችበትን አራተኛ ዓመትን በጦርነት መሀል ሆና ነገ ታከብራለች። በቡሩንዲ ምክር ቤታዊ ምርጫ ከተካሄደ ከአንድ ሳምንት በኋላ የምርጫ ኮሚቴው ውጤቱን ይፋ አደረገ። በዚህም መሰረት ፕሬዚዳንት ፔሪኒ ኩሪንዚዛ የሚመሩት ገዢ ፓርቲ 77 ከመቶ የምክር ቤት መቀመጫ በማግኘት አሸናፊ ሆኗል። ሁለት ሶስተኛውን ቦታ የተቆጣጠረው ይኸው ሲኤንዲዲ ኤፍዲዲ ፓርቲ ማንኛውንም ህግ የማስደቅ ስልጣን ይኖረዋል። ምርጫው እንዳይካሄድ አጥብቀው ሲታገሉ የነበሩት ተቋሚዎች ደግሞ 21 መቀመጫዎች አግኝተዋል። እንደ የተባበሩት መንግስታት ድርጅት ትዝብት ከሆነ ምርጫው ነጻና ትክክል አልነበረም። በቡሩንዲ በዚህ ወር በሚካሄደው ፕሬዝደንታዊ ምርጫ የፕሬዝዳንት ንኩሩንዚዛ ለሶስተኛ ጊዜ እጩ ሆኖ መቅረብ በሀገሪቱ ከፍተኛ አመፅ አስነስተው ነበር። በዚህ የተነሳም ቢያንስ ሰባ ሰዎች ህይወታቸውን አጥተዋል። ፕሬዚዳንት ንኩሩንዚዛ ለሶስተኛ ጊዜ መመረጥ እንዲችሉ በተቋሚ ፓርቲዎች ላይ ብቻ ሳይሆን በሀገሪቱ የፍትህ ተቋማት ላይም ከፍተኛ ጫና እያደረጉ ነው ይላሉ ታንዛኒያዊው የፖለቲካ ሳይንስ ምሁር ሙሲኒ ባሬጉ። እንዲያውም ከዳኞቹ አንዱ ስራቸውን ለማቆም ተገደው ነበረ። እነዚህ ተቋማት ደግሞ በመንግስት ስር ናቸው። ስለሆነም እንደኔ አስተሳሰብ ፍርድ ቤቱ ነፃና ገለልተኛ ሆኖ አልወሰነም። ስለሆነም ወደ ቡሩንዲ አመራር ያዘነበለ ውሳኔ ነበረ። የሚመጣው ሮብ እንዲካሄድ ቀነቀጠሩ የተያዘለት የቡሩንዲ ፕሬዝደንታዊ ምርጫ ወደ ሌላ ጊዜ ምናልባትም ሳይገፋ አይቀርም። ሰሜን አፍሪቃዊት አገር አልጄሪያ ውስጥ በሁለት ጎሳ ታጣቂዎች መካከል በተነሳ ግጭት ቢያንስ 18 ሰዎች በጥይት ሲገደሉ ቢያንስ ሰባት ደግሞ ክፉኛ ቆስሏል። ግድያው የተፈጸመው የአልጄሪያ በረሃማ ከተማ ጋርሃዲያ ውስጥ ሲሆን ተኩስ የተለዋወጡትም አረብና በርበር የሚባሉት ጎሳዎች መሆናቸውን የሀገሪቱ የመንግስት የመገናኛ ብዙኃን ዛሬ ገልጿል። ግጭቱ የጀመረው ባለፈው ሳምንት መጨረሻ በአካባቢው ሰላም ለማስከበር ከሚገኙ ኃይላት ጋር ተኩስ ከተከፈተ በኋላ ነው። ይህም ግጭት ሰኞና ማክሰኞ ተጠናክሮ መዋሉን ሮይተርስ ዜና ምንጭ ገልጿል። አድማጮች በመከታተል ላይ ያላችሁት ከዶይቼ ቨለ የሚተላለፈውን የዓለም ዜና ነው። በእዳ የተዘፈቀችው ግሪክ አዲስና ለሶስት ዓመት የሚዘልቅ ብድር ከይሮ ሸርፍ ተጠቃሚ ቡድን አባላት ዛሬ ጠየቀች። የብድሩ መጠን ግን በግልጽ አልተጠቀሰም ብለዋል አንድ የዩሮ ቡድን ባለስልጣን ዛሬ ከብራስልስ የግሪክ መንግስት ባቀረበው ማመልከቻ መሰረት በሚመጡት ሳምንታት በግብር አከፋፈልና የጡረታ ክፍያን በተመለከተ ባቀረበው የብድር ጥያቄ አስፍሯል ዛሬ በአውሮፓ ፓርላማ ንግግር ያደረጉት የግሪክ ጠቅላይ ሚኒስትር አሌክሲስ ሲፕራስ ከአበዳሪዎች ጋር የሚያግባባ ለዘብ ያለ ንግግር መልእክት አስተላልፈዋል አገራቸው የምጣኔ ሀብት ቀውስ ውስጥ የወደቀችውም ሙስና፣ ማጭበርበርና በዘመድና ወዳጅ መስራት የመሳሰሉት በሀገሪቱ በመስፈኑ እንደሆነ ተናግሯል። በተመሳሳይ ወቅት ሲፕራስ የቁጠባው መርሃ ግብር የትም ቦታ ቢኬድ እንደ ክሪክ የጠበቀ እንዳልሆነ በመግለጽ ተችቷል። ከዚህም በተጨማሪ ይህ ቁጠባ ባለፉት ጊዜያት በህብረተሰቡ ዘንድ እኩል እንዳልተከፋፈለ አስረድተዋል። የአፍጋኒስታን መንግስትና የሀገሪቱ አክራሪ ደፈጣ ተዋጊ ቡድን ታሊባን ፓኪስታን ውስጥ የጀመሩትን የሰላም ድርድር ወደፊት ለመቀጠል ተስማምተው አበቃ። በድርድሩ ላይ የተካፈሉት ወገኖች እንዳስታወቁት ተደራዳሪዎች የረመዳን ጾም ካበቃ በኋላ አመቺ የድርድር ቀን ይቆርጣሉ። ከፓኪስታን መዲና ኢስላማባድ በስተሰሜን በምትገኘው ሙሬ በተባለችው ከተማ በተካሄደው የሰላም ውይይት ከሁለቱ ወገኖች ተጠሪዎች በተጨማሪ የዩናይትድ ስቴትስና ቻይና ተወካዮች ሰዎች መገኘታቸው ተገልጿል። የአፍጋኒስታኑ ፕሬዚደንት አሽራፍ ጋኒ ለ13 ዓመት የዘለቀውን ጦርነት በሰላም ለመፍታት ግፊት እያሳዩ ይገኛሉ። የውጭ ጦሮች ከአፍጋኒስታን ለቀው ከወጡ በኋላ በአገሪቱ አለመረጋጋት ሰፍኗል። በአሁኑ ወቅት በርካታ ወረዳዎች በአማጺው ታሊባን ቁጥጥር ስር ይገኛሉ። ታሊባኖች ሀገሪቷን ለረዥም ጊዜ ተቆጣጠሩ ሲሆን እንደ አውሮፓውያን አቆጣጠር በ2001 ዓ ም ነበረ ዩናይትድ ስቴትስ አፍጋኒስታንን ስትወር ከስልጣን የተወገዱት የኢራን የአቶም መርሃ ግብርን አስመልክቶ የሚደረገው ድርድር እንደገና ተራዘመ። ከዚህ በፊት የተቀመጠው ቀነ ቀጠሮ ትናንት ሌሊት ሲያበቃ ተደራዳሪዎቹ ድርድሩን በሚቀጥሉት ቀናት ለመቀጠል ተስማምተዋል። የአውሮፓ ሕብረት የውጭ ጉዳይ ኃላፊ ፌዴሪካ ሞክሆሮኒ ለስምምነት አስፈላጊ የሆነውን ጊዜ እንሰጣለን ብለዋል። ኢራን በበኩሏ ቪያና በተካሄደው በትናንቱ ድርድር ላይ አዲስና ጠቀሜታ ያለው ሀሳብ ማቅረቧን ገልጻለች። የቀረበው ሀሳብ ዝርዝር በይፋ ባይገለጽም ከሁለት እስከ ሶስት ነጥቦች በስተቀር የስምምነቱ ነጥቦች ማለቃቸውን የኢራኑ ምክትል የውጭ ጉዳይ ሚኒስትር አባስ አራጋቺ ተናግረዋል። በኢራንና ጀርመንን ጨምሮ በስድስቱ ሀያላን መንግስታት መካከል የሚደረገው ድርድር ኢራን በምን ያህል ደረጃ የአቶም ኃይልን መጠቀም ትችላለች የሚለው ጥያቄ ላይ ነው። ኢራን የኒውክሌር ቦምብ ለመስራት ታሴራለች በማለት ዩናይትድ ስቴትስ ኢራንን በግንባር ቀደምትነት ትሆን ትችላለች። የኢራን መንግስት በበኩሉ የተጣለበትን የኢኮኖሚ ማዕቀብ እንዲነሳለት ጠይቋል። ይህ ዶችቨለ ነው። አድማጮች፣ ዜናው ከማብቃቱ በፊት አርዕስተ ዜናው በድጋሚና በአጭሩ ነው። የደቡብ ሱዳን አማጽያን መሪ ሪክ ማቸር የሀገሪቱ ፕሬዚዳንት ሳልቫኪር በስልጣን ላይ እስከቆዩ ድረስ የእርስ በእርስ ጦርነቱ ይቀጥላል ሲሉ ዛሬ ገለጹ። በቡሩንዲ ምክር ቤታዊ ምርጫ ከተካሄደ ከአንድ ሳምንት በኋላ የምርጫ ኮሚቴው ውጤቱን ይፋ አደረገ። በዚህም መሰረት ፕሬዚዳንት ፔሬን ኩሪንሲዛ የሚመሩት ገዢ ፓርቲ ሰባ ሰባት ከመቶ የምክር ቤት መቀመጫ በማግኘት አሸናፊ ሆኗል። ሰሜን አፍሪካዊቱ ሀገር አልጄሪያ ውስጥ አረብና በርበር ጎሳ ታጣቂዎች መካከል በተነሳ ግጭት ቢያንስ 18 ሰዎች በጥይት ሲገደሉ ቢያንስ ሰባት ደግሞ ክፉኛ ቆስሏል። በዳ የተዘፈቀችው ግሪክ አዲስና ለሶስት ዓመት የሚዘልቅ ብድር ከዩሮ ሸርፍ ተጠቃሚ ቡድን አባላት ዛሬ ጠየቀች። ዜናው አበቃ። በእኔ በኩል መልካም ምሽት።